በሶማሌ ክልል ኦጋዴን በተባለው እስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። በዚህ በማይቋረጥ ባለው የመብት ጥሰት ውስጥ የመንግስት ባለስልጣናት እጅ አለበትም ይላል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂማን ራይትስ ዋች የአፍሪካ ጉዳይ አጥኚ ፊሊክስ ሆርን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት በእነኚህ ዘግናኝ የመብት ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችንም ተጠያቂ ማድረግ አለባቸው ብሏል። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ይላል በዝርዝሩ Guten ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ዛሬ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በመባል በሚጠራው እስር ቤት ውስጥ ዜጎች በዘፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ ተፈጽሞባቸዋል ብሏል። ሪፖርቱ አያይዞ በኢትዮጵያ ሶማሌ ክልላዊ መንግስት በኦጋዴን እስር ቤት የሚፈጸም ማሰቃየትና ሌሎች የሰብአዊ መብት ጥሰቶች ዘግናኝና ያልተቋረጠ ሰ ቆቃ ድብደባ፣ ማዋረድ፣ በቂ ያልሆነ የሕክምና አገልግሎት፣ በቂ ያልሆነ የቤተሰብና የጠበቃ ጉብኝት፣ ይባስ ብሎም አንዳንዴ በቂ ምግብ አለማግኘት በእስር ቤት መፈጸሙን ይዘረዝራል። ይህንን ሰቆቃም በመብት ጥሰት የታወቁት የሶማሌ ልዩ ፖሊስና የማረሚያ ቤቱ የጸጥታ ኃይሎች ፈጽመውታል ብሏል በሪፖርቱ። ድርጅቱ ይህንን ሪፖርት ለማዘጋጀት የተለያዩ መረጃዎችን በግብአት መጠቀሙን ጠቅሶ የመንግስት የጸጥታ ኃይሎችን እና የመንግስት ከፍተኛ ባለስልጣናትን እንዲሁም ሰባ የቀድሞ እስረኞችን ጨምሮ በአጠቃላይ ለአንድ መቶ ሰዎች ቃለ መጠየቅ ማድረጉን አስታውቋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2011 እስከ 2018 መጀመሪያ ጀምሮ በኦጋዴን እስር ቤት ውስጥ የተመዘገቡትን ግፎች በሪፖርቱ ማካተቱን አስታውቋል። ድርጅቱ ቃለ መጠየቅ ያደረገላቸውና ለደህንነታቸው ሲባል ስማቸውን የተቀየሩ የቀድሞ እስረኞችን ጠቅሶ በቪዲዮ ጭምር አዘጋጅቶ በሪፖርቱ ላይ እንዳሰፈረው እስረኞቹን በመላ እስረኞች ፊት ልብሳቸውን አስወልቀው እርቃናቸውን አድርገው እንደደበደቧቸው ያስረዳል። ምንም ክስ ሳይመሰረትባቸው አምስት ዓመት እንደታሰሩ ለድርጅቱ የተናገሩት የ40 አመቱ ሆዳን ናቸው። አንድ ቀን ሁሉም እስረኞች ፊት ራቁቴን መሬት ላይ ካስተኙኝ በኋላ ጭቃ ውስጥ እያገላበጡ በዱላ ደበደቡኝ። አንድ ጊዜ ደግሞ አንድ ትልቅ ሽማግሌ ሴት ልጁ ፊት ራቁቱን እንዲቆም አድርገውት ነበር። ይህ ሁሉ መላው እስረኞች እንዲያውት ተደርጎ ሲፈጸም በጣም ያሳፍራል። ሂውማን ራይትስ ዎች ከ28 አመቱ አብዱ ሰላም አገኘሁት ያለው መረጃ ደግሞ ማታ ማታ ብቻ ሊያሰቃዩኝ ወደ ሆነ ቦታ ይወስዱኛል የእስር ቤቱ ኃላፊዎች ብዙ ግፍ ፈጽመውብኛል በገመድ ወጥረው በማሰር ብልቴን አኰላሽተዋል በሚጥሚጣ የተሞላ ላስቲክ ውስጥ አናቴን አስገብተው አቃጥለውኛል መጮኽ እንኳ እንዳልችል አፌ ውስጥ ጨርቅ ይጠቀጥቁ ነበር ቀን ቀን ትንሽ ምግብ ይሰጡኛል አንድ ዳቦና አልፎ አልፎ ደግሞ ትንሽዬ ወጥ ያደርጉበታል ሚስቴንም እዚሁ እስር ቤት ውስጥ ደፈሯት በመደፈሯ የኔ ያልሆነ ልጅ ወለደች የ26 ዓመቷ ፋጡማ እጆቻችንን በገመድ ጠፍረው ካሰሩን በኋላ ከቁመታችን በሚበልጥ ገንዳ ውስጥ ይከቱንና እዛው ያቆይናል። በአንድ ጊዜ አስር ሰዎችን እዛ ገንዳ ውስጥ ይጨምራሉ ጥያቄያቸው ያው የተለመደ ነው ከኦብነግ ማንን ታውቂያለሽ እንዴት ነው የረዳሻቸው ይጠይቁናል እዛ ገንዳው እስከሚከቷቸው ሰዎች መሀል አንዳንዶቹ ከገንዳው ሲያወጧቸው ምንም መልስ አይሰጡም። እዛ ውስጥ የሞቱ ያሉ ይመስለኛል። ድርጅቱ የእስረኞቹን ቃል እማኝ አድርጎ የማረሚያ ቤቱ ከፍተኛ ኃላፊዎችና የልዩ ፖሊስ ከፍተኛ አመራሮች በእስር ቤት ውስጥ የሚፈጽሙትን የማሰቃየት፣ እስረኞችን መድፈርና ምግብ መከልከል በማዘዝ ብቻ ሳይሆን ራሳቸውን በአካል ተገኝተው ሲፈጽሙ ነበር ብሏል። በእስረኞች በተጨናነቀው እስር ቤት ውስጥ የእስር ቤቱ አለቆችም መረጃን በድብደባ ይወስዱና ለከፍተኛ ኃላፊዎች ያስተላልፉ ነበር ይላል። ከዚያ እስረኞችን ለሌላ ቅጣት ይመለምሉም ነበር ይላል ሪፖርቱ። ሪፖርቱ በኦጋዴን እስር ቤት ውስጥ ብዙ ልጆች ተወልደዋል ይላል። አንዳንዶቹ በእስር ቤት ውስጥ ሴቶች በሚደፈሩበት ወቅት የተጸነሱ ናቸው። ብዙ እናቶች ያለምንም የጤና እርዳታና ያለምንም ውሃ እዚያው እስር ቤት ውስጥ መውለዳቸውን ነግረውናል ይላል። የሁማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶ ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞችን ፍርድ ቤት ባለማቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች ሀገሮች ውስጥ የተለየ ነው ብለዋል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝደንት አብዲ አሊ ድረስ ተጠያቂ ናቸው። አዲሱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የጸጥታ ኃይሎች በዜጎች ላይ ሰቆቃ መፈጸማቸውን ቢያምኑም በሀገሪቱ ውስጥ የተንሰራፈውን የጸጥታ ኃይሎች ዜጎች ላይ የሚያደርሱትን ጥቃት ለማስቆምና ተጠያቂነትን ለማስፈን እስካሁን እንዳልቻሉ ጠቅሰው በተጨማሪም የሰብአዊ መብት ጥሰት ጥያቄውን ለመመለስ የፌዴራል ጠቅላይ አቃቢ ህግ፣ የፌዴራል ማረሚያ ቤት አመራሮች ተነስተው በአዲስ እንዲተኩ ማስታወቁንም አስታውሰው ይህ ውሳኔ ወደ ሶማሌ ክልል ሊወርድ ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የለውጥ አጀንዳ ውስጥ የሶማሌ ክልል የኦጋዴንን ጉዳይ ያካትታል የሚል ተስፋ አለኝ። በሌላ ቦታ ላይ የተወሰደው እርምጃ በሶማሌ ክልል በኦጋዴን እስር ቤት ለተፈጸመው የመብት ጥሰት ተጠያቂ በሆኑ ሰዎች ላይም ይወሰዳል የሚል ተስፋ አለኝ። የሶማሌ ክልል ኢንፎርሜሽን ሚኒስተር አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ስለ ሪፖርቱ ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉ አስተባብለዋል። ሪፖርቱን አይቼዋለሁ። እውነት አይደለም። በትክክለኛ መረጃ ላይ እየተመሰረተም አይደለም። የሰብአዊ መብት ተሟጋች ድርጅቱ እዚህ መጥቶ ሰዎችን አነጋግሮ የሰራው አይደለም። ከእውነት የራቀ የፈጠራ ወሬ ነው። በተጨማሪም ሪፖርቱ በእውነት ላይ የተመሰረተ አይደለም። በቪዲዮ ላይ የሚታዩት ሰዎች ፊታቸው የማይታይ ከሀገር ውጪ ያሉ ናቸው። እኛ ልዩ ፖሊስ አለን። ነገር ግን ልዩ ፖሊስ ለበጎ ነገር የምንጠቀምበት ነው። በቪዲዮ ላይ ያሉት ተጠቂ በሚል የተጠቀሱት እና ቃላቸውን የሰጡት ሰዎች የሰለጠኑ ሰዎች ናቸው ብለዋል። በሪፖርቱ ላይ የተጠቀሰውን የሴቶቹን መደፈር አስመልክቶም አቶ ኢድሪስ በክልላቸው እንዳልተፈጸመ ገልጸው አስተባብለዋል የውሸትና የፈጠራ ወሬ ነው ብለውታል። በክልሉ እስር ቤት የሚገኙ እስረኞችን እስረኞች ተብለው እንደማይጠሩ የትምህርት እድል እንደሚሰጣቸውና ወደ ጂጂጋ ዩኒቨርሲቲም እንደሚላኩ በመግለጽ በአጠቃላይ የሂዩማን ራይትስ ዎች ሪፖርትን አጣጥለውታል። የአምነስቲው የመብት ተከራካሪ ፌሊክስ ሆርን በበኩላቸው በኦጋዴን እስር ቤት እየተፈጸመ ያለው የማሰቃየት ተግባርና ግፍ ከሚነገረው በላይ ነው ብለውታል። ዶክተር አብይ እንዲህ ያለውን በሀገሪቱ የሚፈጸመውን የማሰቃየት ተግባር ማውገዛቸውን እንዲቀጥሉ በኦጋዴን እስር ቤት ላይም አስቸኳይ እርምጃ እንዲወስዱ ጠይቀዋል። አድማጮች፣ በዚህ ጉዳይ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በነገው ምሽት ምላሻቸውን ይዘን ለመምጣት ጥረት እናደርጋለን።